የዓለም የዳያስፖራ መድረክ የተሰኘ ስብሰባ ትናንትናና ከትናንት በስቲያ እዚህ ዋሽንግተን ዲሲ ላይ መካሄዱ ይታወቃል። ከስብሰባው ተሳታፊዎች መካከል በርከት ያሉ ኢትዮጵያውያን መገኘታቸውን በሁለቱ ቀናት ባቀረብናቸው ዘገባዎችም መጠቆማችን የሚታወስ ነው። በስብሰባው ላይ ተገኝቶ የነበረው ሰለሞን አባተ ለዛሬው ኢትዮጵያውያን በአሜሪካ ፕሮግራም ተከታዩን አዘጋጅቶልናል። አመሰግናለሁ አሉላ። እንግዲህ እዚህ ስቱዲዮ ውስጥ የፕሮግራሙ ባለቤት አዲሱ ሁም እኔ እንዳይጠብቁ ቶሎ ብለን ልናገር፣ ከዚሁ ቀምቼ ልናገር። እናንተም ዳያስፖራ ስለሆናችሁ እናንተን የሚመለከታል። ማቀርበው ዝግጅት በዓለም ዙሪያ ከትውልድ ሀገሩ ውጭ በሌሎች ሀገሮች የሚኖረው ሰው ቁጥር ከብራዚል ህዝብ ቁጥር በእጅጉ የገዘፈ መሆኑ ትናንትናና ከትናንት በስቲያ ዋሽንግተን ላይ በተካሄደው ዓለም አቀፍ የዳያስፖራ መድረክ ተጠቅሷል። በያዝነው 2013 ዓ ም በአውሮፓውያኑ የዘመን አቆጣጠር የብራዚል ህዝብ ቁጥር ወደ 200 ሚሊዮን ይጠጋል። ወይም ዩናይትድ ስቴትስን ሳይጨምር የ12 የሰሜን አሜሪካ ሀገሮች ድምር ህዝብ ብዛት ወደ 198 ሚሊዮን ነው። በዓለም ዙሪያ በዳያስፖራ የሚኖረው ሰው ቁጥር ዛሬ ከ250 ሚሊዮን በላይ ነው። ይህ ቁጥር በአፍሪካ ሚዛን ሲታይ ደግሞ የህዝብ ብዛት ልካቸው ከ20 ሚሊዮን በታች ከሆኑ ከአርባ 40 ሀገሮች የህዝብ ብዛት የሚበልጥ ቁጥር ነው። ይህ በዳያስፖራ ያለ ሰው በሁሉም አህጉሮች ውስጥ የሚኖር ነው። እንግዲህ ወደ ዝርዝርና አሜሪካ ውስጥ ወዳሉ ኢትዮጵያውያን ወይም ድምፆች ከመዝለቅ በፊት ይላል ሰሎሞን ብዙ ሰው ለመሆኑ ዳያስፖራ ምንድን ነው እያለ ይጠይቃልና ከየመጣጠፉ ያገኘሁትን ላካፍላችሁ ብሎ ለእኔ ሰጥቶኛል። እንግዲህ በፕሮግራሙ እንድሳተፍም ለማድረግ ነው። እግዜር ይስጥልኝ ሰለሞን ዊልያም ወብስተር መዝገበ ቃላት በሚሰጠው ሁለት ትርጓሜዎች፣ ዳያስፖራ አንዱም ከባቢሎን መሰደድ በኋላ ከፍልስጤን ምድር ውጭ ተበትነው የሚኖሩ አይሁድ ናቸው ይላል። ይህ ትርጓሜ ወይም በዛሬቱ እስራኤል ምድር የሚል ሀረግም ይዟል። በተጨማሪ ትርጓሜ ደግሞ ሰዎች ከዘር ማንዘራቸው የትውልድ ስፍራ ፈልሰው ወይም ተበታትነው የመኖራቸው እንቅስቃሴ ነው ይላል። ቦታውም የሚኖሩበት ማለት ነው ዳያስፖራ ተብሎ ሊጠራ ይችላል ይላል። በኢንተርኔት ነጻ ባሕረ ዕውቀት ወይም ዊኪፔዲያ ላይ ሰፋ አድርጎ በሚሰጠው ትንታኔ በመሰረቱ የዊልያም ዌብስተርን ወይም የኦክስፎርድ የቃላት መፍቻዎችን የኢንሳይክሎፒዲያ ብሪታኒካን መረጃ ያጠናክረዋል። ዳያስፖራ የሚለው ቃል ምንም ግሪክ ቢሆን ስርወ መሰረቱ ዲያስፔሬይን፣ ልክ ነኝ፣ ልክ ነው። ዲያስፔሬይን የሚለው ትርጉሙ መበተን ወይም መበተን፣ መዘራት ወይም መዝራት የሆነ ቃል ነው። በእርግጥ ዛሬ ዳያስፖራ እንደ ታክሲ እንደ ታክሲ ሁሉ እንደ ሙዚቃ ሁሉ እንደ ሞባይል ሁሉ የዓለም ቋንቋ ሆኗል። ለሚለው ሰለሞን ቀጥል እስኪ። በዊኪፔዲያው ትንታኔ መሰረት በባቢሎን ምርኮ ወራት ከመካከለኛው ምስራቅ ከተፈናቀሉትና ከተበተኑት አይሁድ ሌላም ከስራቸው በኃይል የተፈናቀሉ ሁሉን ያካተተና በአትላንቲክ አቋራጩ የባሪያ ንግድ ከአፍሪካ በኃይል እየታነቁ የተሸጡ ሰዎች በኩሊ የባሪያ ፍንገላ ዘመን ከደቡብ ቻይና የተሸጡ ሰዎች ለድፍን ምዕት ዓመት በዘለቀው የስፓርታ አገዛዝ ጊዜ የተሳደዱ መቄዶናውያን ሁሉ በዚህ ዳያስፖራ በሚል ጥቅል አጠራር ውስጥ ታቅፈዋል። አሁን ግን ይላል ዊኪፔዲያ ምሁራኑ ይህን በዓለም የተዘራ ፍልሰተኛ ሁሉ ከተለያዩ መነሻዎችና መድረሻዎች እየገመገሙ ይከፋፍሏቸዋል። ከኢምፔሪያሊዝም መስፋፋት፣ ንግድ፣ የሥራ ፍልሰት ይነሳሉ። በዳያስፖራው ማኅበረሰብ ውስጥ ባሉ ግንኙነቶችና የዳያስፖራው አባላት ከአያቶቻቸው መሬቶች ጋር ባሏቸው ግንኙነትም ያዩአቸዋል። ብዙ የዳያስፖራ ማኅበረሰቦች ከየትውልድ ምድራቸውና ሀገራቸው ጋር ከያሉበት ሆነ የጠበቀ ግንኙነትና ቁርጠኝነትን ይፈጥራሉ፣ ጠብቀውትም ይኖራሉ። ይህ ግንኙነት የፖለቲካ ሊሆን ይችላል። ማኅበራዊና የምጣኔ ሀብትም ወይም ሁሉም። ይህ የሰዎች እንቅስቃሴና ኑሮ ዳግም አጠቃላዩን የሰብአዊ መብቶች ድንጋጌ ዲሴምበር ማለት ታሳስ እንደ አውሮፓ አቆጣጠር ነው አስር አስራ ዘጠኝ አርባ ስምንት ዓመ ምት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፓሪስ ውስጥ የጸደቀውን ማለት ነው ጨምሮ በብዙ ይፋዊ ሰዓቶችና ግዴታዎች ጥበቃ የሚደረግለት ነው። የዛሬው የዲያስፖራ እንቅስቃሴም የኃይል መፈናቀልን ብቸኛው መገለጫ አይደለም። እንዲህና እንዲሆንና እነሆ ዛሬ ዓለም የአገር በቀሉም ዳግምም የዲያስፖራም ሆናለች። የኢትዮጵያ ዲያስፖራም የዚሁ የዓለም ዲያስፖራ አካል ነው። እንግዲህ ዲያስፖራ አሜሪካ የሚኖረው ኢትዮጵያ ብቻ ሳይሆን ሌላም ሀገር ያለው ኢትዮጵያ ወይም ኢትዮጵያ ውስጥ ያለውና ኑሮውን እዚያው ያጸና ውጤት ነው፣ መጤውም ነው። የሰሞኑ ዓለም አቀፍ የዳያስፖራ ጉባኤ ሲጠራ ለሶስተኛ ጊዜ ነው። የመጀመሪያው የዳያስፖራ መድረክ የተካሄደው በኢትዮጵያ አዲስ አበባ ግንቦት 9 2003 ዓ ም እንዲሁም ዋሽንግተን ዲሲ ላይ ነበረ። ሁለተኛው ያኔ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ናቸው መርቀው ሥራውን ያስጀመሩት። ከዚያ ወዲህ ግሎባል ዳያስፖራ ፎረም የዓለም ዳያስፖራ በዓል ይሆን ዘንድ በየዓመቱ እየተዘወተረ መምጣቱ ነው። ግንቦት አምስትና ስድስት ሁለት ሺ አምስት ዓመተ ምሕረት የተካሄደው ስብሰባ በዋሽንግተን ዲሲ የተወሰነ አልነበረም። በአየርላንዷ ደብሊን፣ በካሊፎርኒያዎቹ ሲሊኮን ቫሊና በሎስ አንጀለስም በቀጥታ ግንኙነቶች፣ በቪዲዮ ግንኙነቶች፣ በትዊተርና ሌሎችም ዘመነኛ ዘዴዎች እየታገዘ በተመሳሳይ ጊዜ አቅራቢዎችና ተወያዮችን እየተጋራ ተካሂዷል። ይህ የሐሳብና የተግባር መገናኛ ስፍራ የተባለው የዘንድሮው የዓለም ዳያስፖራ መድረክ የዳያስፖራ ማህበረሰቦች መሪዎች፣ የአሜሪካ የመንግሥት ባለሥልጣናት፣ የግል ዘርፉ አባላት ሰዓት የዓለም አቀፍ ተቋማት ተጠሪዎች፣ ድጋፍ ሰጪና የግብረ ሰናይ ድርጅቶች ኃላፊዎች፣ የምርምር ተቋማት ሰዎች የሚሰሩት ትርፍ ገቢ ለማግኘት ያልሆነ ድርጅቶች አባላት ተገኝተውበታል። አሜሪካ የፍልሰተኞች ሀገር ነች። የዘመናዊው ሀገርና መንግሥት መሥራቾችም የዛሬ አብዛኞቹ ነዋሪዎችም ከአውሮፓ፣ ከአፍሪካ፣ ከመካከለኛውና ሩቅ ምሥራቅ፣ ከአውስትራሊያና ከላቲን አሜሪካ በየወቅቱና በየአጋጣሚው የፈለሱ ናቸው እዚህ ውስጥ የዩናይትድ ስቴትስ ዜግነትን ወስደው አሜሪካዊ የሆኑትም ወላጆቻቸው መሠረተ ኢትዮጵያ የሆኑትም ወይም ኢትዮጵያዊነታቸውን እንዳያዙ የአሜሪካ ነዋሪዎቹ ትውልድ ኢትዮጵያ ሁሉ ቁጥራቸው እጅግ የበዛ ነው። ዛሬ በድፍን ዩናይትድ ስቴትስ የሚኖረው ኢትዮጵያዊና ትውልድ ኢትዮጵያ ቁጥር ከግማሽ ሚሊዮን በላይ ይሆናል ሲባል ይሰማል። የተጨበጠ ቁጥር ብዙ ቦታ ፈልጌ ለጊዜው ባለማግኘቴ ከዚህም ከዚያ የሚያገኘውትን አለመጥራት መርጫለሁ። ለማንኛውም የኢትዮጵያ ዲያስፖራ እጅግ የተራዘመ የጀርባ ታሪክ ያለው ቢሆንም የኢትዮጵያውያን ሀገራቸውን እየጣሉ በብዛት መውጣት የታየው በተለይ ወታደሮች ስርዓተ መንግስቱን ከተቆናጠጡ በኋላ እንደሆነ ብዙ መረጃዎች ያሳያሉ። የኢትዮጵያ ዳያስፖራ ባለፉት 30 ዓመታት ውስጥ ግዙፍ እድገት ማሳየቱን ዋሽንግተን ዲሲ የሚገኘው ነጻ ተቋም የፍልሰት ፖሊሲ ኢንስቲትዩት ያወጣው መረጃ ይናገራል። ልክ የዛሬ 33 ዓመት በአውሮፓውያኑ አቆጣጠር በ1985 ዓመተ ምህረት በኢትዮጵያ ደግሞ በ972ና 73 ማለት ነው። በመላ ዩናይትድ ስቴትስ ሲኖር የነበረው ኢትዮጵያዊ ቁጥር 7516 ነበር። ይህ ቁጥር በመጪዎቹ 10 ዓመታት ውስጥ ወደ 34805 አደገ። በተከታዮቹ አስር ዓመታት በእጥፍ ጨምሮ ወደ ሰባ ሺህ ደረሰ። ዛሬ ዋሽንግተን ዲሲን ጨምሮ እንዲሁም ቨርጂኒያና ሜሪላንድን ጨምሮ በምስራቅ ዩናይትድ ስቴትስ ግዛቶች የሚኖረው ኢትዮጵያዊ ብቻ ከሩብ ሚሊዮን በላይ እንደሆነ ሲነገር በአትላንታ፣ በሚኒሶታ፣ በዋሽንግተን፣ በካሊፎርኒያ፣ በቴክሳስ፣ በአሪዞና እና ሌሎችም ግዛቶች ውስጥ ብዙ ኢትዮጵያውያን እንደዚሁ ወይም ትውልድ ኢትዮጵያ አሜሪካውያን ይኖራሉ። እነዚህ የኢትዮጵያ ልጆች ብዙዎቹ እንደ ሌሎች ብዙ የዳያስፖራ ቤተሰቦች ሁሉ ከእናት ሀገራቸው ጋር የጠበቀ ግንኙነት አላቸው። በፖለቲካዊ ሕይወት ውስጥ ድምጻቸውን ያሰማሉ። በምጣኔ ሀብትና ኢኮኖሚ ቀመስ መስኮች፣ በማህበራዊ ሕይወትና በዘመድ አዝማድ ግንኙነቶች የተሳሰሩ ናቸው። ወደ ኢትዮጵያ የዕውቀትና የገንዘብ ፍልሰቱ መጠን በከፍተኛ መጠን እየጨመረ መሆኑን የተለያዩ መረጃዎች ይጠቁማሉ። ከአሜሪካ ወደ ኢትዮጵያ በግል የተላከው ገንዘብ በ1997 ዓ ም በአውሮፓ አቆጣጠር ከነበረበት 53.9 ሚሊዮን በ11 ዓመታት ጊዜ ውስጥ በ14 ጊዜ እጥፍ አድጎ በ2008 ዓ ም 779.6 ሚሊዮን የአሜሪካ ዶላር ደርሶ እንደነበር የቅኝት መዛግብት ያሳያሉ። በሰሞኑ የዋሽንግተን ዲሲ ስብሰባ ላይ የተሳተፉት በርካታ ኢትዮጵያውያን የሚያስተላልፉት ጥሪ በተቀናጀ ኃይል ኢትዮጵያን ለማልማት የየበኩላችንን ሚና እንጫወት የሚል ይገኝበታል። ከተሳታፊዎቹ መካከል ምሁራኑና በሕዝብ ለሕዝብ ድርጅት የበጎ ፈቃድ አገልጋዮቹ በተባበሩት መንግስታት ድርጅትና በሌሎችም ዓለም አቀፍ ተቋማት የሕዝብ ለሕዝብ ተጠሪዎች ወይዘሮ ሳባ ገብረ ሕይወትና ወይዘሮ አዕላፍ ገብረ ወልድ ይገኙበታል። እያንዳንዱ ሰው በትንሹም ሆነ በትልቁም ሀገሩን የመርዳት ፍላጎት ስላለው ለምን በአንድነት ሆነን በትልቅ ደረጃም አንረዳዳም የሚል አይነት አላማ ስላለው እንግዲህ እዚህ መተን በትንሹም ቢሆን ሃምሳ ብር ከመቶ ብር አንስቶ ሰው ወደ ሀገሩ ስለሚልቅ ያንን እንግ በትልቁ ደረጃ አድርጌ ደግሞ ሀገሬ መርዳት እችላለሁ። ኬት ፈንድ ማግኘት እችላለሁ። ሌላው ዲያስፖራ ሀገሩን በምን መልኩ ነው የሚረዳው የሚለውን አንዳንድ ነገሮች እንግዲህ ለመገናኘትና ለመገንዘብ ጥቅምም ለማግኘት ጥቅምም ለመ መስጠት ይጠቅማሉ። የእኔ አሁን ትልቁ ከዚህ ዋና የማገኘው ሌላው ዳያስፖራ በምን አይነት መንገድ ኤፌክቲቭሊ ሊሰራ እንደሚችል ብዙ እናገኛለን። ሌላው ትልቁ ጥቅም የምናገኘው እዚህ ኔትወርኪንግ ነው። መገናኘት ማለት ነው። የግንኙነት መረብ መረብ መፍጠር ማለት ነው። የፒፕል ቱ ፒፕል ዋናው አላማው መረብ ፈጥሮ መላው አለም ላይ የሚገኙ ኢትዮጵያውያንም ኢትዮጵያዊ ያልሆኑትንም አቅፎ የያዘ ኦርጋናይዜሽን ነው እና ቨርቹዋል ኮሚኒኬሽን አለ። ሰው ሜምበር ሆኖ ፎረም አለ። ፎረሙ ላይ ነው ሰው የሚነጋገረው እና አሁን እዚህ የምናገኛቸውን ሰዎች ለእኛ የሚጠቅሙ ከሆነም እሱን አሁን ኔትወርክ የምናደርግበት አንዱ ቦታ ይሄ ነው። ትክክል። በአካል እናገኛቸዋለን ካርድ እንቀያየራለን ከዛ ኮሚኒኬሽን ይቀጥላል ማለት ነው። ሌላ አሁን ጓደኛ ሳባ እንደተናገረችው በየአመቱ የፒፕል ቱ ፒፕል በዚህ ኦርጋናይዜሽን ስር ራሱ ሰዎች የሚሰራውን ስራ የሚያስተዋውቅበት ጊዜ ስለሆነ ዛሬ አሁን እንደሚደረገው በመርካሞ እሱ ላይም ሰውን ጋብዛለን። ሰው ይመጣል። ምን አይነት ኦርጋናይዜሽን እንደሆነ ያውቃል። እሱ እሱ ለእኛ በጣም አስፈላጊ ነው። በተጨባጭ ያገኛችሁ ጥቅም ስላለ ከዩኤስኤ አይዲ ጋር ስራ ጀመረ። ከዚህ በፊት አልነበራችሁ? ከዩኤስኤ አይዲ አልነበረንም። በዚሁ ምክንያት ነው ግንኙነት የጀመርነው። በህዝብ ለህዝብ እየተደራጁ ኢትዮጵያ እየሄዱ አገልግሎት የሚሰጡ ባለሙያዎች እንዳሉ አውቃለሁኝ። ለምሳሌ ሐኪም ሐኪሞች ይሄዳሉ። በየአመቱ ይሰበሰባሉ። እንደውም መጀመሪያ ፒፕል ቱ ፒፕል ሲጀመር ዋናው ትልቁ አላማ ድልድይ ለመሆን ነው። ዳያስፖራ ከኢትዮጵያ ጋር እዚህ መስራት የሚፈልገው እዛ ማንን ከማን ጋር ለማገናኘት። ግን ብዙ ጊዜ አሁን ከፕሬዚደንቱ ጀምሮ ጤና ባለሙያዎች ናቸው። የጤና ባለሙያዎች ስለሆኑ ብዙ ሰው የሚመስለው የጤና ጉዳይ ብቻ ነው እንጂ ሌላ የሁሉም አይነት መስራት የፈለገ ሰው ይህንን እዛ ኢትዮጵያ ኦፊስ አላቸው። እንደዚህ እንደዚህ ነው መስራት የሚፈልገው ብሎ ሰው ቢናገር እዛ ከሚሆነው ቦታ ጋር ያገናኛቸዋል። እሱም አንዱ ሰው ቢያውቀው ደስ የሚለን እሱ ነው። የጤና ጉዳይ ብቻ አይደለም። ዋናው የብቶች ክፍል ድልድይ መሆን ነው። ዳያስፖራ መስራት ከሚፈልገው ወጣት የዩኒቨርሲቲ ተማሪዎች የተፈለገው አይነት ፊልድ ላይ ያለው ሰው ብሎ መስራት ከፈለገ

አቶ ዘላለም ዳኘ ደግሞ ቴክኖሎጂስትና የኢንፎርሜሽን ቴክኖሎጂ ባለሙያ ናቸው። ኢትዮጵያ ውስጥ ስለሚሰሯቸው ስራዎች ይናገራሉ። በአሁኑ ሰዓት የመኪኖች የጭነት መኪኖች መቆጣጠሪያ ወይም ፍሊት ማኔጅመንት ምንለውና እንደገና ደግሞ የካርጎ ትራኪንግ ማለትም ከውጭ የሚገቡትን ኮንቴነሮችና እንደገና ደግሞ ከሀገር ውስጥ የሚወጡትን ኮንቴነሮች ሪል ታይም ትራክ ማድረግ ነው፣ መከታተል ማለት ነው። ለእነዚህ ሁለቱም የተለያዩ አፕሊኬሽኖች ወይም ስራዎች፣ የፍሊት ማኔጅመንቱን በሚኒስትሪ ኦፍ ትራንስፖርት በኩል ነው ስፖንሰር የሆነው። የካርጎ ትራኪንጉ ደግሞ በኢትዮጵያ ገቢዎችና ግምሩክ ባለስልጣን ነው። የእናንተ ስራ ምንድን ነው የሚጠቅመው? ስራውን ስንጀምር አንዱ በሀገሪቷ ውስጥ ያለውን አክሲደንት ለመቀነስ ነው፣ ቴክኖሎጂን ተጠቅመን አደጋ ማለት ነው፣ የትራንስፖርት ጋር የተያያዘ በጠቅላላ። አዎ፣ በሁለተኛ ደረጃ የካርጎ ትራኪንጉን የተመለከትን እንደሆነ በአሁኑ ሰዓት ቅሸባ የሚባለው ነው። ብዙ እቃዎች ከኮንቴነር ውስጥ የማውጣት ወይም የመለወጥ ሀገሪቷ ሊጎዱ የሚችሉ ለማንም የማይጠቅም ስራዎች አሉ። የሌብነት ስራ ማለት ኤግዛክትሊ። እሱን የወጡ ፖሊሲዎች አሉ። በዛ በፖሊሲው መሰረት ጥራቱን የጠበቀ እቃ አቅርበን መስሪያ ቤታችን በተደራጀ ሁኔታ ያን ሰርቪስ በአሁኑ ሰዓት ካሉ ከተመረጡት ሁለት ድርጅቶች ውስጥ አንዱ ነው። አቶ አክሊለ ገሰሰ ደግሞ የውሃ ቴክኖሎጂ ተመራማሪ እና ባለሙያም ናቸው። በየአመቱ ወደ ኢትዮጵያ ገጠር እየሄዱ በግላቸው ለሰው ንጹህ የመጠጥ ውሃ ጉድጓድ እንደሚቆፍሩ አጫውተውኛል። አገራችንን ፍሬሽ ዋተር ሰፕላይ ለመፍጠር ሰስቴነብል የሆነ ዋተር ሰፕላይ ለመፍጠር ብዙ ጥናት ይካሄዳሉ ስራዎች ይካሄዳሉ። ግን ዋተር አዝ ኮሞዲቲ ለማድረግ ለኢትዮጵያ መንግስትንም ለውጭም ድርጅቶች ለመርዳት ቴክኒካሊ እየሞከርኩ ነው ት ለወደፊትም ለመርዳት ሞክራለሁ። በዚህ ስብሰባ ላይ ከተሳተፉት ኢትዮጵያውያንና ኢትዮጵያ አሜሪካውያን መካከል የአለም የምግብ ሽልማት ተሸላሚውና ተመራማሪው ዶክተር እጀታ ጋቢሳ ዓለም አቀፏ ሱፐር ሞዴል የዓለም አቀፍ የዓለም የጤና ድርጅት ዓለም አቀፍ አምባሳደር ሊያ ከበደም ይገኙበታል በሌላ ዝግጅቶች ሌሎችን የሚያነጋገርኳቸውን ኢትዮጵያውያን አሜሪካውያንና ኢትዮጵያውያንን ይዤ መለሳለሁ በነገራችን ላይ በዚሁ መድረክ ላይ የተሳተፉና የተናገሩ በርካታ ኤርትራውያንና ኤርትራውያን አሜሪካውያንም እንደነበሩ ልጠቁመ ወዳለሁ ሰለሞን አባተ ነኝ ለአሜሪካ ድምፅ ከዋሽንግተን